በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 13 2012 ዓ.ም ዝግጅታችን ጀመረ። በኮሮና ቫይረስ ወረርሽኝ ጊዜም ቢሆን የስደተኞች ቀን በመላው ዓለም ተከብሯል። ከኮቪድ-19 ጋር በተያያዘ ስለዚህ እስከ ዛሬ ይደረግ እንደነበረው በአደባባይ አይከበርም። በዚህ ዓመት የስደተኞች በዓል የኢትዮጵያ ስደተኞችና ከስደት ተመላሾች ሰዎች ጉዳይ ኤጀንሲ የኮሚኒኬሽን ዲሬክተር አቶ በአካል ንጉሴ ናቸው። ስደተኞችና አከባበሩን በተመለከተ ሌሎች ጥንቅሮችን የያዘ ዘገባ ለምሽቱ ይዘናል። አገሮቹ ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ፣ እንዲሁም ከጥሩ ጎረቤትነት አንጻር የታችኛው ተፋሰስ ሀገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም። ስብስቡ ውስጥ ያሉት በሙያ አንጻር graphics design, the video editing. ዴታ ሳይንስ ዊንድ ፓወር በሶላር የመቅደላዊት አይነት ደግሞ በዚህ በኢንጂኒሪንግ ና በዲፕሎማሲ የግላቸው ሙያ በጣም የላቁ እና በተለያየ ሙያ ያሉ ናቸው። መቅደላዊት መሳይ፣ ሳምሶን ደምሴ ና ሶስና ተፈሪ የተባሉ ሶስት በልዩ ልዩ የሙያ መስክ የተሰማሩ ኢትዮጵያውያን ና ትውልድ ኢትዮጵያ ነው የሰማችሁት። በተለይ በሕዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ የተደረገውን ውይይት በመጀመሪያው አጋማሽ እናስደምጣችኋለን። ነገ በመላው ዓለም የሚከበረውን የአባቶች ቀን በሁለተኛው አጋማሽ በሙዚቃ ቃና እናስታውስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታዬ ታሰማናለች። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። ኢትዮጵያ ውስጥ በኮሮና ቫይረስ የተጠቁ 399 ተጨማሪ ሰዎች በዛሬው ዕለት መገኘታቸውን የጤና ሚኒስቴር አስታውቋል። አጠቃላዩ ቁጥር 4469 መድረሱንም አክሏል። ባለፈው የ24 ሰዓት ጊዜ ውስጥ 4848 ምርመራዎች ተካሂደው የተገኙት የቫይረሱ ተጋላጮች 398 ኢትዮጵያውያንና አንድ የውጭ ዜጋ እንደሆኑ ተገልጿል። 194ቱ ወንዶች፣ 204ቱ ሴቶች መሆናቸውን መረጃው አመልክቷል። 135ቱ ከሲቪል ሰርቪስ ዩኒቨርሲቲ ለይቶ ማቆያ፣ 132ቱ ከደወሌና ጋሊሌ ለይቶ ማቆያ፣ 86 ከአዲስ አበባ፣ 14 ከድሬዳዋ፣ 9 ከኦሮሚያ፣ አንድ ከሶማሌ፣ 2 ከትግራይ አንድ ከደቡብ ክልልና አንድ ሰው ከጋምቤላ መሆናቸውን የጤና ሚኒስቴሩ መረጃ ዘርዝሯል። በአዲስ አበባና በተለያዩ የሀገሪቱ ክልሎች በድምሩ ዘጠና አምስት ሰዎች እንዳገገሙም አክሎ ገልጿል። በተያያዘ ዜና የጤና ሚኒስቴሩ የመድኃኒት አጠቃቀምን የተመለከተ ማሳሰቢያ አውጥቷል። ዴክሳ ሜታዞን የተባለው መድኃኒት በጽኑ ለታመሙ ህሙማን መተንፈሻ ማገዣነት ባለው ጠቃሚነት የተነሳ በድንገተኛ ሕክምና ክፍል ጥቅም ላይ እንዲውል በቅርቡ መወሰኑን አስታውሷል። ነገር ግን መድኃኒቱ ኮቪድ-19 ለመከላከል የማይጠቅም ከመሆኑም ሌላ የጎንዮሽ ጉዳት የሚያስከትል በመሆኑ ያለ ሐኪም ትዕዛዝ መወሰድ እንደሌለበት አሳስቧል። የመድኃኒት መደብሮችም ያለ ሐኪም ትዕዛዝ መድኃኒቶቹን ከመሸጥ እንዲቆጠቡ ጨምሮ አሳስቧል። በሌላ በኩል የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዓለም አቀፉ የኮቪድ-19 ወረርሽኝ በፍጥነት እየተዛመተ መሆኑን አስታውቀዋል። ከትናንት በስቲያ ሐሙስ ብቻ በዓለም ዙሪያ ከ150 ሺህ በላይ አዲስ የቫይረሱ ተጠቂዎች መመዝገባቸውን ዶክተር ቴድሮስ ገልጸዋል። ይህ አሐዝ ወረርሽኙ በታህሳስ ወር ከተቀሰቀሰ ወዲህ በአንድ ቀን ውስጥ ከተመዘገቡት ሁሉ ትልቁ መሆኑን ዶክተር ቴድሮስ አስታውቀዋል። የሚበዙት አዲስ ተያዦች ደቡብ እስያና መካከለኛው ምስራቅ ሀገሮች መሆናቸውን ነው አያይዘው የገለጹት። እንቅስቃሴዎቻችንን ለመቀጠል የሚያስችለን ተጨማሪ ገንዘብ ካላገኘን በመጪው ሐምሌ ወር ሰብአዊ እርዳታ በአየር የማጓጓዝ አገልግሎታችን ሊቋረጥብን ይችላል ሲል የዓለም የምግብ ፕሮግራም አስጠነቀቀ። ደብሊዩ ኤፍ ፒ አገልግሎቱን ለመቀጠል 965 ሚሊዮን ዶላር ጠይቆ እስካሁን ያገኘው 14 ከመቶውን ብቻ መሆኑን አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ፕሬዚደንት ዶናልድ ትራምፕን ረዳቶች ላይ የተመሰረቱ ክሶችንና የግል ነገረ ፈጃቸው ሩዲ ጁሊያኒ ላይ የተከፈተውን ምርመራ በበላይነት የመሩት የኒውዮርኩ ማንሃተን ወረዳ አቃቢ ሕግን ለማሰናበት ተንቀሳቀሰ። ጄፍሪ በርማን ግን ስራዬን አልለቅም፣ ምርመራዎቹም ይቀጥላሉ ብለዋል። ስራዬን አልለቀኩም የመልቀቅም ሀሳብ የለኝም፣ ሲሉ በርመን መግለጫውን ያወጡት ጠቅላይ አቃቢ ሕጉ ቢልባር ከስራቸው ይሰናበታሉ ብለው ትናንት ከተናገሩ ከጥቂት ሰዓታት በኋላ ነው። በዩናይትድ ስቴትስ በትናንትናው እለት ጁንቲንስ ተብሎ የሚታወቀው ከ155 ዓመታት በፊት ባርነት ያከተመበት መታሰቢያ በዓል በሺዎች የተቆጠሩ አሜሪካውያን አክብረውት ውለዋል። ጁንቲንት ለወትሮ በየአመቱ የሚከበረው ደጅ ላይ ተሰባስቦ ጠባብሶ አብሮ በመብላትና በተለያዩ የማህበረሰብ ዝግጅቶች ሲሆን ዘንድሮ ግን ያ በአብዛኛው በኮቪድ-19 ምክንያት ተሰርዟል። ይሁን እንጂ እለቱን በማሰብ አክቲቪስቶች ያደራጇቸው የተቃውሞ ሰልፎችና ንግግሮች ተካሂደው ውለዋል። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ኦክላሆማ ቶልሳ ከተማ ላይ ለሚያካሂዱት ህዝባዊ ስብሰባ ለመታደም በብዙ አስር ሺዎች የተቆጠሩ ደጋፊዎቻቸው እየተሰባሰቡ ናቸው። ፕሬዝደንቱ ብዛት ያለው ደጋፊ የሚገኝበት ንግግር ሲያደርጉ በኮሮና ቫይረስ ወረርሽኝ ምክንያት እንቅስቃሴዎች ከተዘጉና በሀገር አቀፍ ደረጃ የፖሊስ የጭካኔ አድራጎትን ከሚቃወሙ ሰልፎች ወዲህ ይህ የዛሬው የመጀመሪያቸው ይሆናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 13 2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አትፊዮ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚ መሰናዷችን እንለፍ። ዛሬ ቅዳሜ ሰኔ 20 2020 በመላው ዓለም የሚከበረውን የስደተኞች ቀን አስመልክቶ የተለያዩ መግለጫዎችና ዘገባዎች እየወጡ ነው። አለመረጋጋት፣ ጦርነትና የኢኮኖሚ ድቀት ዋነኛዎቹ የስደት መንስኤዎች ናቸው። ዘንድሮ ደግሞ ዓለምን የወረረውና የኮሮና ቫይረስ ተጨምሮበት ስደተኞቹ በያሉበት እንኳን እንዳይረዳዱ ተደራራቢ ችግር እየሆነባቸው ነው። ኮሮና ቫይረስን ለመከላከልና ስደተኞችን ከመንከባከብ ጎን ለጎን በሙያ ምግባራቸው የላቁትን ስደተኞች በልዩ ሁኔታ ከማክበር ጋር ዓለም አቀፉ የስደተኞች ቀን ታስቦ እንደሚውል እየተገለጸ ነው። የቪኤ ዘጋቢ አራሽ አርባሳዲ ያጠናቀረውን ዘገባ ወደ አማርኛ መልሶና የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አነጋግሮ ተከታዩን ዘገባ ያጠናቀረው ደረጀ ደስታ ነው። ወደ የሶሪያው ስደተኛ መሐመድ አልካላፍ ጦርነት የበጣጠቃት አገሩን ትቶ አዲስ ህይወት ለመመስረት ያቅናው ወደ ጀርመን ነው። ከቦምብ ፍንዳታና ደም ከሚያፋስስ አካባቢ ርቆ የባቡር ነጅነት ህልሙን በመፈጸም ላይ ይገኛል። እኔ ማለት ሁልጊዜ ስራውን በሚገባ እየሰራ ማደግ የሚፈልግ ሰው ማለት ነኝ። አልካላፍ የዓለም መንግስታት ድርጅት በዓለም የስደተኞች ቀን ከሚያከብራቸውና ከያሉበት ከተፈናቀሉ ሚሊየን ስደተኞች መካከል አንዱ ነው። የዓለም አቀፍ ስደተኞች ድርጅት የግንኙነት ቢሮ ኃላፊው ጆን ገህዲን ዊሊያምስ እንዲህ ይላሉ። በመሰረቱ ይህን አጋጣሚ የምንጠቀመው የስደተኞችን ሁኔታ ለማጉላትና ዓለም አቀፍ ጥበቃ እንዲደረግላቸው ለማሳሰብ ብቻ አይደለም፣ ስደተኞቹም ሁልጊዜ ለዓለም የሚያበረክቱትን ልዩ አስተዋጽኦና ህብረት ለማጉላትም ጭምር ነው። የድርጅቱ የዓለም አቀፍ ግንኙነት ቢሮ ኃላፊዋ ጆአን ገህዲን እንደሚሉት ስደት በሚያንገላታቸው ስደተኞች ላይ ኮሮና ቫይረስ ደግሞ ተጨማሪ ችግር ደቅኖባቸዋል። በኮሮና ቫይረስ የተነሳ አለም አቀፍ የስደተኞች ተቋማት አገልግሎታቸውን የቀነሱባቸው አንዳንድ አካባቢዎች አሉ። ከእነዚህ መካከል በኮሮና ቫይረስ ምክንያት ቆሞ የነበረ የተኩስ አቁም ስምምነት አልቆ በዚህ ሳምንት ጦርነቱ እንደገና ያገረሸባቸው እንደ የመን ያሉት አገሮች ይገኙባቸዋል። ጦርነት በበታተናት አገር 80 ከመቶ የሚሆኑ የመናውያን ሰብአዊ እርዳታ ተመጽውተው እንዲኖሩ የተገደዱ ሲሆን፣ ሁኔታው እሱንም መስጠት ወደማይቻልበት ደረጃ እየተገፋ ነው። የተባበሩት መንግስታት ቃል አቀባይ ክሪስ ቦይ አን ይህን ሲገልጹ በጥቅሉ ሲታይ በአጠቃላይ የሰብአዊ ቀውሱን በተለይ ደግሞ በዓለም ስደተኞች ጉዳይ ምላሽ በመስጠቱ መንግስታትንም ሆነ እርዳታ የሚያስፈልጋቸውን ሁሉ በመርዳቱ ረገድ አቅማችን አሁንም እንዳጠረ ነው። አካባቢያቸው ጦርነትና ፍጅት እየሆነባቸው ወደ 71 ሚሊየን የሚደርሱ ስደተኞች አገርና ቀያቸውን ጥለው እየተሰደዱ ነው። ክሪስ ቦይ አን እንደሚሉት የእነሱን ችግር ለመቅረፍ መላውን ዓለም ማንቀሳቀስ ይጠይቃል። ዓለም አቀፉ የስደተኞች ድርጅት ከዩናይትድ ስቴትስ መንግስትና በመላው ዓለም ካሉ መንግስታት ጋር የሚሰራውም ለዚሁ ሲሆን አሁን በእጅ ላሉት ችግሮችና ለዘለቄተውም የሚሆን ቋሚ መፍትሄ ለመፈለግም ነው። በዓለም አቀፍ ደረጃ ያለው የስደተኞች ሁኔታ ዘለቄታዊ እልባት ባያገኝም የአንዳንድ ስደተኞችን ዘላቂ ህይወት የሚያረጋጋ መፍትሄ መገኘቱን መጥቀስ ይቻላል። የሶሪያው ስደተኛ አልካላፍ እንዲህ ብሏል። ስለ ወደፊቱ ሕይወቴ ማሰብ አልቻልኩም ነበረ። አሁን ግን ይህንን የሙያ ስልጠና ካስተማማኝ የስራ ዋስትና ጋር አግኝቻለሁ። ስለሆነም እንደገና ስለ ወደፊቱ ሕይወቴ ማሰብ እችላለሁ። በድጋሚ ተስፋለኝ። እንደ አልካላፍ በመላ ዓለም ተበትነው ለከርታታው ሕይወታቸው ዘላቂ ዋስትና ለመስጠት የሚባዝኑ ስደተኞች በሚሊዮኖች ይቆጠራሉ። በአንዳንዶቹ አገሮች የገዛ ዜጎቻቸው ለስደት ሲወጡ የሌሎች አገር ዜጎች ደግሞ ለስደት ይገባሉ። መሸኘትና መቀበል የተለመደ ነው። አፍሪካም እንዲሁ ነው። በአፍሪካ ከፍተኛውን የውጭ አገር ስደተኞች በመቀበል ቀዳሚውን ስፍራ ከያዙት አገሮች መካከል ኢትዮጵያ አንደኛው ናት። ኢትዮጵያ ውስጥ ድንበር ተሻግረው በአራቱም አቅጣጫ እየገቡ የሰፈሩ ቁጥራቸው ወደ አንድ ሚሊየን የሚጠጋ የውጭ ሀገር ስደተኞች አሉ። በዚህ የተነሳ ኢትዮጵያም የስደተኞች መጠለያ አገር ሆናለች። ዓለም አቀፉ የስደተኞች ቀን ታስቦ ከሚውልባቸው አገሮች አንዷ መሆኗም ለዚህ ነው። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽን ና ሞደርናይዜሽን ዳይሬክቶሬት ዲሬክተር አቶ በአካል ንጉሴ እለቱ በኢትዮጵያ እንዴት ታስቦ እንደሚውል ነግረውናል ዛሬ በመላው ዓለም ተከብረው የሚውለው የዓለም አቀፍ የስደተኞች ቀን በኢትዮጵያ በምን መልክ ነው የሚታሰበው ጥሩ እንግዲህ ያው አሁን ያለንበትን አለም አቀፋዊም ሀገራዊም ሁኔታ ታውቀዋለህ። ከዚህ ከኮቪድ ናይንቲን ጋር በተያያዘ ስለዚህ እስከ ዛሬ ይደረግ እንደነበረው በአደባባይ አይከበርም በዚህ አመት የስደተኞች በዓል። ስለዚህ ቀድሞውም በተደረጉ አሁንም እየተደረጉ ባሉ ዝግጅቶች በተለያዩ ሚዲያዎች እና በማህበራዊ ሚዲያ ስደተኝነትና ከስደተኝነት ጋር በተያያዙ ጉዳዮች እንዲሁም አሁን ካለው ወረርሽኝ ጋር በተያያዘ ስደተኛውንም በሀገሪቱ አጠቃላይ ያለውን ሁኔታም በማስገንዘብ የሚታለፍ ነው የሚሆነው የዚህ አመት በዓል እንጂ እንደ እስከ ዛሬው ገባ የሚታለፍ ነገር አይኖርም። ድንበር ሳይለይ ዓለምን የወረረው ኮሮና ቫይረስ የኢትዮጵያን ድንበር ተሻግረው ከገቡት ስደተኞች ጋር እንዳይገባ የሚደረግ መከላከል ይኖር ይሆን? አቶ በአካል እንዲህ ይላሉ። በዋናነት ትኩረት አድርገን ስንሰራ የቆየ ነው። ቫይረሱ ወደ መጠለያ ጣቢያዎች እንዳይገባ የመከላከል ስራ ላይ ነው አተኩረን ስንሰራ የቆየ ነው። ይህም ማለት አዳዲስ ስደተኞች ሲገቡ አስራ አራት ቀን የለይቶ ማቆያ ውስጥ እንዲቆዩ የማድረግ እና የተለያዩ ቴስቶችን የማድረግ ከዚህዎችም በወጥ በሆነ መንገድ ከሌላ አካባቢ ከአንድ ካምፕ ወደ አንድ ካምፕ እንቅስቃሴ እንዳይደረግ በከታ ስደተኞች እንዳይገቡ ወጥተው ተመልሰው እንዳይገቡ፣ እንደዛ የሚያደርጉ ከሆነም ለይቶ ማቆያ እንዲቆዩ ከዛዎች ስደተኞች ከተለያየ አካባቢ የመጡን በመሆናቸው በተለያዩ ቋንቋዎች ስለ በሽታ ያላቸው ግንዛቤ እንዲሰፋ ሰነዶች ተተርጉመው እንዲቀርቡላቸው እንዲህ አይነት የአዌርነስ ስራዎች መስራት ላይ ፎከስ አድርገናል ከዛዎችም በየመጠለያ ጣቢያ ያሉ የስደተኛ የሕክምና ጣቢያዎችን የጤና ጣቢያዎችን እና የሕክምና ማዕከላት ግብዓቶችን በሚቻልበት ደረጃ ለማሟላት ሲሞከር ቆይቷል። ይሄ ማለት ግን በአጠቃላይ በዓለም አቀፍ ደረጃ ለስደተኞች የሚደረገው ድጋፍ ከመቀነሱ ጋር ተያይዞ የሚቀርቡ ግባቶችና የሚደረጉ ድጋፎች በጣም አጥጋቢ ናቸው ማለት አይቻልም። ነገር ግን እንደ ሀገር ሀገሪቱ አፎርድ ልታደርገው በምትችለው ደረጃ እና ከለጋሽቶች የሚቀርቡ ግባቶችን በማከፋፈል በኩል የተቻለው ስራ ተሰርቷል። ነገር ግን አለም አቀፋዊ ድጋፉ አሁንም በጣም ደካማ ነው። ይሄ በዩኤንኤችሲአር በኩልም ሰሞኑን በሚዲያ ተገልጿል። የዓለም አቀፉን የስደተኞች ቀን ምክንያት በማድረግ የተሰናዳው ዘገባ ይህ ነበር። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ምሽት። ባልደረባችን ደረጀ ደስታን ለዘገባው እናመሰግናለን። አድማጮች እናንተም እያዳመጣችሁን ስለሆነ እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ደግሞ የኢሜል አድራሻችን ላይ ያኮለን ወደ ተከታዩ ዘገባ እናሻግራችሁ። የሀገራችን ጉዳይ ግድ ይለናል፣ የበኩላችንን ማዋጣት እንሻለን፣ ለወገናችን የመድረስ ግዴታ አለብን፣ ለህዝባችን ጥቅም እንቆማለን በሚሉና በልዩ ልዩ የኢትዮጵያ ጉዳዮች ዙሪያ የተሰበሰቡ በአገር ውስጥና በተለያዩ የውጭ ሀገራት የሚኖሩ በተለያየ የሙያ መስክ የተሰማሩ ኢትዮጵያውያንና ትውልደ ኢትዮጵያ የዛሬ እንግዶቻችን ናቸው። በተለይ በሕዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ ከሶስቱ ጋር ተወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ለምሽቱ የተሰናዳውን የመጀመሪያ ክፍል ውይይታቸውን እንግዶቹ በመጠኑ ስለ ራሳቸው እንዲነግሩት ላቀረበላቸው ጥያቄ በሰጡት ምላሽ ይጀምራል። ስሜ ሶስና ተፈሪ ይባላል። የዋሽንግተን ዲሲ አካባቢ ነዋሪ ነኝ። ከሀያ አምስት አመት በላይ በቴክኖሎጂ ኢንጂኒሪንግ ዙሪያ ነው የሰራሁት የዛሬ ሁለት ዓመት ያንን ቋሚ ስራ ሪታየር በማድረግ ወደ ሌላ ዘርፍ ለመግባት አስቤ በዲጂታል ማርኬቲንግ እና በቢግ ታ በዴታ አናለቲክ ዙሪያ ወደ ትምህርት የተመልሽ የገብች እያጠናሁ ነው። ጓደኞቼ ጠይቀወኝ የዲጂታል ማርኬቲንግ አስፔክቱን ለመርዳት ነው የተሳተፍኩት። አላማዬ ሪሊ ከኛ ስር ለሚያድጉ ልጆች፣ ወጣቶች የምናስረክበው ምናረካክበው ፕሮጀክቶች አሉ ብዬ ስለማምን በኢትዮጵያ ዙሪያ ያንን ለማደራጀት ና ሁነኛ የሆኑ ፋክት ቤስድ የሆነ ድርጅት አቋቁመን ስለ ኢትዮጵያም ስለ አፍሪካም ያሉ ፋክት ብራንዲንግ ሃይላይቲንግ ላይ ብንሰራ ነው ድራማችን እንግዲህ ሰያስባል ይፈጸማል እናያለን ወዴት እንደሚሄድ ሳምሶን ደምሴ ተፈራ እባላለሁ እዚህ ዋሽንግተን ዲሲ ነዋሪ ነኝ ከዊአስፓየር መስራቾች አንደኛው ነኝ ስራዬ በኢንፎርሜሽን ቴክኖሎጂ ፊልድ ወደ ሀያ አምስት አመት በላይ ሰርቻለሁ አሁን አስራ ስምንት አመት ሰራሁት ለአንድ የአሜሪካን መንግስት መስሪያ ቤት በኢንፎርሜሽን ቴክኖሎጂ ዲሬክተርነት ነው ሆማ ላይ የሚገኙ መደላዊት መሳይ ይባላለሁ አሁን ኢትዮጵያ ነው የምኖረው። ግራዬ ሪሰርች የምሰራው የናይል ውሃ አጠቃቀም፣ ሌትሊ ደግሞ የአባይ ግድብ አካባቢ ነው። ፒኤችዲ ካንዲዴት ነኝ። ፒኤችዲ ትምህርቴን በቅርብ ለመጀመር እየጠበኩኝ ነው። ከዛ በተረፈ ግን ጽሁፎችን፣ ፓነል ዲስከሽኖችን እና እንዲሁም በአጠቃላይ ጥናቶችን በአባይና የአባይ ውሃ አጠቃቀም ዙሪያ እሰራለሁ። እንግዶች አመሰግናለሁ ሁላችሁንም። አባይ ጉዳይ እያነጋገረ ነው። ጠበቅ ያሉ ውዝግቦች ሰሞኑን ድርጅቶቹን ተከትሎ እየተሰሙ ነው። በአባይ ጉዳይ ላይ የኢትዮጵያውያን ድምፅ አይሰማም፣ የኢትዮጵያ ጉዳይም በአግባቡ አልቀረበም በሚል መነሻ አስፓየር በሚል ራሳችሁን ያሰባሰባችሁ በጎ ፈቃደኞች ናችሁ። እስኪ በቅርበት እንደሚከታተል ሰው በቅርቡ ሙሌት ስራውን እንዲጀምር የሚጠበቀው የህዳሴ ግድብ ስራዎች ዙሪያ ዛሬ የሚታዩትን በተለይ ደግሞ ከትላንት በስቲያ ከተቋረጠው ድርድር ማግስት የሚሰሙትንም ድምፆች ጨምሮ ምንድነው የተረዳችሁት? ግደላዊት ሙያሽም ለአባይ ጉዳይ ቅርብ ቢሆን እንጂ የግድ በሙያችሁ አይደለም የተሰባሰባችሁ፣ በኢትዮጵያዊነታችሁ ያገባናል እኛም በበኩላችን ልናዋጣ የምንችለው ነገር አለ በሚል በዝርዝር አንዳንድ ነጥቦች እናነሳለን። እስኪ ከትዝብታችሁ እንነሳ። ዜናውን ተከታትላችኋል፣ ከትናንት በስቲያ የወጣውን ዜና ከዚያ ማግስት ይከተላል የሚባለው አቅጣጫ ላይም የተለያዩ ድምሶች እየተሰሙ ነው። ምድር ላይ ካንቺ እንጀምር። ምሽቱን የተገፋው ራቅ ያለው ከአንቺ ጋር ነው አዲስ አበባ ላይ አሁን ከምሽቱ አራት ሰዓት እየተቃረበ ነው። የሰሞኑ ድርድር በተመለከተ ድርድር አይጠላም። ሁልጊዜም ቢሆን ነገሮችን በድርድር ለመፍታት ነው አትሊስት በኢትዮጵያ በኩል ያለው አቋም። ስለዚህ ተመልሰው ወደ ድርድሩ መምጣታቸው የሚደገፍ ነገር ነው፣ ጥሩም ነገር ነው። ነገር ግን ተመልሰው ወደ ድርድሩ ሲመጡ ከዚህ በፊት የነበሩት ድርድሮች ላይ የነበሩትን መሰናክሎች እንደገና ላለመድገም አይ ቲንክ እሱን መጠንቀቅ ያለብን ይመስለኛል። ሰሞኑን እያየን ያለነው ይሄ በታዛቢነትና ወይ በ ለሚዲየተርነት የመጡት አካላት መስመራቸውን ኦቨርስቴፕ አድርገው ድርድሩን ወደ አንድ አቅጣጫ ስቲር ለማድረግ የሚሞክሩትን ነገር ነው እያየን ያለ ነው። ግፊት ለማድረግ ግፊት ለማድረግ እየሞከሩ ያሉበትን ሁኔታ እያየን ነው። ይሄ በፊት ከነበረው ነገር ተምረን እንዴት ነው ያንን መከላከያ መንገድ ማበጀት የነበረብን ነገር ነበረ። አሁንም እያየን ያለነው ነገር እሱ ነው። አሁን ስለ ድርድሩ እርግጥ ነገርም ማግኘት አይቻልም። ምክንያቱም ከሶስቱም አገሮች ከሱዳንም፣ ከግብፅም፣ ከኢትዮጵያ የሚወጣው መግለጫ አንዳንዴ የተቃራኒም ነገር ነው። በዚህ በኩል አብዛኛው ነገር ላይ ተስማምተናል ሲባል፣ በዚህኛው በኩል ላይ ደግሞ ብዙም ርቀት የተጓዘ አይደለም የሚል ትንሽ አደናጋሪ የሆነ መልእክትም ነው ያለው። እሱ ድርድሩ እንደሚቀጥል ተናግረዋል። ስለዚህ ጠብቀን የድርድሩን ውጤት ማየት የሚሻል ነው የሚመስለው አሁን ባለበት ሁኔታ ግን እኔ ምንም መደምደሚያ ላይ መድረስ አልቻልኩም። መልካም እንግዲህ፣ በእናንተ ምርጫ እና ፍላጎት መሰረት በስማችሁ እየጠራሁ ነው። ለአድማጮች ግር እንዳይል ይህንኑ ላስተዋውቅ እና ሳምሶን፣ በአንተስ በኩል የሰሞኑን ያልተሳካ ድርድርም ሆነ የህዳሴ ግድብ አሁን ያለበትን ሂደት በቅርበት እንደሚከታተል ሰው ምን ታዘብ? እሺ፣ አሉላ፣ ፈቃድህ ከሆነ እኛ በመገናኛ ብዙሀን ስንቀርብ የመጀመሪያችን ስለሆነ ለአድማጮች ግንዛቤ እንዲኖር ዊ አስፓየር ማን ነው የሚለውን ነገር ስለ ዊ አስፓየር ማንነት ልናገር አልካም። በመግቢያችን እንደጠቀም ነው እና በመጠኑም እንዳስተዋወቅ ነው። ይሄ የትውውቅም ጭምር ፕሮግራም ነው እና በአጭሩ አስተዋወቅንና ለአስተያየት ብዘል ዊ አስፓየር እንደጠቀስከው መግቢያው ላይ የተቋቋመው በበጎ ፈቃደኛ ኢትዮጵያውያን ነው ያስፓየር በናይል ብቻ ሳይሆን የአፍሪካን መልካም ገጽታዎች ለማሳየት የተቋቋመ እንደ ቲንክታንክ እንደ ብሩኪንግ ኢንስቲትዩት አይነት ተቋም ነው እና ከአሁን በፊት አልነበረም እንደዚህ አይነት ተቋም ይሄ ተቋም ድምህት የሶስና እንደገለጸችው ለትውልድ የሚተላለፍና አፍሪካን ነክ የሆኑ ነገሮች ላይ በፖሊሲ እና ግንዛቤዎችን በማስጨበጥ የሚጓዝ ነው እንዳጋጣሚ አሁን የናይል ጉዳይ አንገብጋቢና ዋና ሆኖ ስላገኘ ነው፣ ቅድሚያ እሱን እየሰራን ያለ ነው። ስለ ሰሞኑ ያነሳው ጉዳይ መቅደላዊት እንዳለችው ድርድር መልካም ነው፣ ነገር ግን የአደራዳሪዎችም ሆነ የታዛቢዎች ሚና በግልጽ መታወቅ ይኖርበታል። ቀን ቀን በታዛቢነት የተቀመጡ ታዛቢዎች ማታ ማታ በትዊተር እና በፌስቡክ የድርድሩን ሂደት የሚያናጋ አይነት ስሜቶች የሚሰጡ መልክቶች የሚሰጡበት ሁኔታ ነው ያየ ነው እስከ ዛሬ ድረስ በአባይ ጉዳይ ላይ ግብፃውያን የመገናኛ ብዙሃኑን እና የማህበራዊ ሚዲያን ተቆጣጥረው የቆዩበት ጊዜ ነበረ እና የውያ ስፓየር ዋና አላማ የኢትዮጵያን ድምፅ መሰማት ይኖርበታል፣ እውነቶች መታወቅ ይኖርበታል በሚል እነኝን እውነተኛ ጭብጦች ላለፉት ስድስት ወራቶች ከነሱ እኩል እግር በእግር እየተከታተልን መረጃዎችን ለህብረተሰቡና ለዓለም ስናደርስ የቆየ ነው። እና ሂደቱ ጥሩ ሆኖ እያለ በመሀል በመሀል ላይ እንደዚህ ሁሉ ለምሳሌ ትላንትና የናሽናል ሴኪሪቲ ካውንስል ያወጣው የመንግስት መግለጫ ባይሆንም ይሄ ትልቅ የመማክርት ጉባኤ ነው፣ በፕሬዚዳንቱ ሊቀመንበርነት የሚመራ እና ያወጡት ስቴትመንት ትንሽም አደናጋሪ ነው። በጭብጥ ደረጃ ስህተቶችም ስላሉት እኛ ያስፋየር እሱንም አሁን በቅርቡ አድሬስ የምንፈልገው ነው እና ተግባሮቻችን ይሄን ይህን ይመሳሰላል። ካም አመሰግናለሁ ሳምሶን ተስና ትዝብታችን እንደው በጨረፍታ ለማየት ያህል ነው፣ ትኩስ ስለሆነ አሁን እያነጋገረ፣ ይልቁንም ደግሞ እናንተ በዚህ ጉዳይ ላይ ትኩረት ሰጥታችሁ የምትሰሩ እንደመሆናችሁ የበኩላችሁን እይታ በጨረፍታ ለማየት ያህል ነው ወደ ዋናው ዝርዝር ላይ ከመግባታችን አስቀድሞ እና እሺ፣ እሺ፣ እኔ የጉዳዩ ተማሪ ነኝ። በዚህ አንጻር ግን የሚገርመው የማየው ሶሻል ሚዲያ ላይ በተለይ ለሚወያዩት ሰዎች ይሄ ጉዳይ አንገብጋቢና ኢትዮጵያን ያዋሃደው ኦር ዩኒቲ ያመጣ ሳብጀክት መሆኑ ይታያል በደንብ እና ያንን የአንድን ባህሪ ስታይ ያስደስተሃል እና ሞራል የሚሰጥ ነገር ሆኖ አግኝቸዋለሁ። አብሮኝ የሚሰሩትን የስራ ባልደረቦቼን እነሱን ሰፖርት በማድረግ ነው እንግዲህ እኔ የተሳተፍኩ ያለሁት፣ እዛ ላይ ነው ምረዳ ያለሁት። የሰሞኑ ርቅ አዲስ አይደለም። ለወራት የዘለቀ ድርድር ተካሂዷል። የዋሽንግተኑ ድርድር ከፈረሰ በኋላ ለረዥም ወራት ተቋርጦ ነበረ። ነገር ግን በግብጽ በኩል ሳምሶን እንደገለጽከው ከፍተኛ ዲፕሎማሲያዊ ጫና ለማሳደር ግብፅ የምትሞክር መሆኗን ይፋ አድርጋለች። በሌላ በኩል ወታደራዊ ጣልቃ ገብነት እንዳይኖር የሚል ስጋትም ቀስቅሶ ነበር። ምንም እንኳን እንደ ግጭት አስወጋጁ ድርጅት ክራይሲስ ግሩፕ የመሳሰሉት ያን አይነት አይኖርም የሚል አስተያየት ቢያቀርቡም ዛሬም የተለያዩ የግብፅ ባለሙያዎች፣ የፖለቲካ ሰዎች ያን መሰል አስተያየት ይሰጣሉ። ምን ይታያችኋል? በሳምንታት ውስጥ የውሃ ሙሌቱ ይጀምራል። በከፊል ያልተነገረ በተወሰነ ደረጃ የግብፅ ባለስልጣናት የሚያመኑት ውሃው በሚሞላበት አካሄድ ላይ የተወሰነ ስምምነት ተደርሷል የሚል መረጃ በኢትዮጵያ በኩል በግድፋ ተገልጿል። መቅደላዊት እስከገባሽ እስከተረዳሹ ድረስ ምንድን ነው የሚቀጥለው ምዕራፍ? ምን ይታይሻል? ይህ ፈርስት ፊሊንግ ኦፕሬሽን በምንለው የመጀመሪያ የግድቡ ሙሌት እና አሰራር ላይ ተስማምተናል የሚል መረጃ እኔም ሰምቻለው። አይ ቲንክ ከኢትዮጵያም ሳይድ እሱ ተቀባይነት አለው። አሁን ያልተስማማንበት ነገሮች ሆነው የተቀመጡት ይሄ ረጅም ጊዜ ድርቅ ሲኖር እንዴት አድርገን ውሃ እንለቃለን የሚለው ነው። ይሄ ደግሞ ሁልጊዜ ወደኋላ ሄዶ ችግር የሚሆነው ለምንድን ነው? ከውሃ ክፍፍል ጋር ስለሚገናኝ ነው። ሶ በኢትዮጵያ ሳይድ በአባይ ግድብ ላይ ተመስርቶ ሊሰራ የሚችል የውሃ ክፍፍል ውስጥ መግባት አንፈልግም። ምክንያቱም አንድ ድንበር ተሻጋሪ ወንዝ ላይ የሚሰራ የውሃ ክፍፍል ሁሉንም ሀገሮች ያቀፈ መሆን አለበት። ስለዚህ ፕሮጀክቱ ምንም ያህል ትልቅ ቢሆን በአንድ ፕሮጀክት ላይ ተመስርተን ወይም ሁሉንም ሀገሮች ባላቀፈ መንገድ የውሃ ክፍፍል ውስጥ መግባት አንችልም። ስለዚህ ከኢትዮጵያ በኩል ያለ ያለው አቋም ይሄ ነው። የረጅም ጊዜ ድርቅ ወደ ውሃ ክፍፍል የሚያወራ ስለሆነ እዚህ ላይ መነጋገር አንፈልግም ነው እዚህ ላይ መግባባት አልቻልም። በግብፅና በሱዳን በኩል ደግሞ ያው እንደ ጋራንቲ በድርቅ ጊዜና በደረቃማ ወራት በቂ ውሃ ወደ ሀገራቸው እንደሚደርስ እንደ ማስተማመኛ፣ በድርቅ ጊዜ ምን ያህል ውሃ ይለቀቃል የሚለውን መስማማት ይፈልጉታል። ሰ አሁን ትልቅ ችግር ሆኖ ያለው እንዴት ይሞላ፣ የመጀመሪያው ሙሌት እንዴት ይሁን የሚለው ላይ ተስማምተን ሳለ አሁን የረጅም ጊዜ ድርቅ የሚለው ላይ ነው ችግሩ ያለው። እዚህ ላይ ወደፊት እንዴት እንደሚሄድ ለእኔ አይታየኝም። ምክንያቱም እንዴት ነው ኮምፕሮማይዘብል ፖዚሽኖች አይደሉም። እንዴት ልግለጸው? የማይታረቁ የሚመስሉ ፍላጎቶች ናቸው። የማይታረቁ የሚመስሉ ፖዚሽኖች ናቸው። ከኢትዮጵያ ሳይድ አይፈለገውም ይሄ በእጃዙር ዙር በቅኝ ግዛት ጊዜ የተመሰረቱትን ውሎች የ1959 የ1959ን ውሎች ወደ መቀበል የሚያመራ አይነት አሬንጅመንት ውስጥ እንዳንገባ ነው ፍራቸው። በግብፅና በሱዳን በኩል ደግሞ ሰምሃው አሁን የሚጠቀሙበት የውሃ መጠን ሲግኒፊካንትሊ እንዳይቀንስ እና ያንን በአንድም በሌላም መንገድ ጋረንቲ ለማድረግ ለማረጋገጥ ያን ነው ለማረጋገጥ ይፈልጋሉ። ይሄ እነዚህ ሁለቱ ነገሮች እንዴት እንደሚገናኙ ወደፊት አይታይኝም፣ ግን ሶስቱ ሀገሮች ከጠቅላይ ሚኒስትሮቻቸው ጋር ተነጋግረው እንደገና ሲመለሱ አይ ቲንክ ይሄ ነው የሚቀረው ነገር ወደፊት እንዴት ሊሆን የምናየው ይሆናል። ነገር ግን የመጀመሪያው ቡሌትን በተመለከተ ኢትዮጵያን የሚያስራት ነገር የለም። ግድቡን ከመሙላት ማለት ነው። ይሄ የመርሆዎች መግለጫ ዴክላሬሽን ኦፍ ፕሪንሲፕልስ የምንለውም በሶስቱ ሀገሮች የተፈረመው ኢትዮጵያ ይሄ ስምምነት ውሳ ሳትደርስ ግድቡን መሙላት አትችልም የሚል ማዕቀብ አሳርፍባትም ኢትዮጵያ። ስለዚህ ይሄ ሁሉ ድርድር ያው አገሮቹ በዚህ ወንዝ የተሳሰሩ ስለሆነ ከመልካም ጎረቤትነት ከበጎ ፈቃድ ኮኦፕሬሽን ይሄ አብሮ መስራትን ፌቨር ከማድረግ አንጻር ካልሆነ በስተቀር በህግ አግባብ አስገዳጅነት ያለው አይደለም። ስለዚህ ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ያው ትልቅ ፕሮጀክት ስለሆነ ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ፣ እንዲሁም ከጥሩ ጎረቤትነት አንጻር ይሄ የታችኛው ተፋሰስ ሀገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ካለ በጎ ፈቃድ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም። ከኢትዮጵያ በኩል የወጣውን መግለጫ ይህንኑ ነው የሚለው ሙሌቱ እንደሚቀጥል፣ ነገር ግን ነገሮች ላይ ማውራታቸው እንደሚቀጥሉ ነው። መልካም። በህግ አስገዳጅነት አይኑረው እንጂ በአንጻሩ በኢትዮጵያ ላይ በዲፕሎማሲው ጎራ እንድትገለል ለማድረግ ኢትዮጵያን ጫና ይደረጋል የሚል ትንታኔ ነው እየቀረበ ያለው። በኋላ ላይ ግፋ አድርገን እንሄዳለን በዚህ ጉዳይ ላይ ጥናት ገሰው ነው ምትላዊት እየነገርሽን ያለሽው፣ እና ምናልባትም በዚህ ሰዓት ለሚከታተሏቸው አድማጮች የግድ የውሃ ጉዳይ አዋቂዎች ሳትሆኑ ለመለየት ምክር ያለው ጥናት ያደረገችውን መቅደላዊ እንደ ቡድንም የተሰባሰባችሁ የግድ በሙያችሁ በዚህ ላይ ጥናት ስላላቸው አይደለም። ቅድም ሶስናም ሳምሶንም ብላቸዋል። ኢትዮጵያውያንን በአንድ ያሰባሰበ የተለየ ታሪካዊ አጋጣሚ ይመስላል። በፖለቲካ ከፍተኛ መከፋፈል በሚታይበት ምናልባት በጣት ከሚቆጠሩ ሁሉን በጋራ አሰባሰቡ ጉዳዮች አንዱ የሆነ ነው የአባይ ጉዳይ። እስኪ ስለናንተ እናንተ መሰባሰብ፣ ምስ ሶስና ቅድም፣ ስለዚህ ጥናታዊ እውቀት የለኝም ነገር ግን ማድረግ የሚችለውን ብለሻል። በሙያሽ እያደረግሽ ያለሽው ስራ አለ። በምታውቁት በየተሰማራችሁበት ሙያ ልታደርጉ የምችሉትን ነገር አምናችሁን የመጣችሁትና ስለ እናንተም እዚህ ውይይት ውስጥ ስለሌሉ አጋሮቻችሁም እስኪ ያጫውቱን። አንዳችሁ ልቀድሞ ትችላላችሁ። እኔ እዚህ ላይ ስለስብስቡ ስብስቡ ላውራ እና ሶስና ድሮን ሰጣለሁ። ስብስቡ ውስጥ ያሉት በሙያ አንፃር። በየግላቸው ሙያ በጣም የላቁ የላቁና ቢያንስ ከ15 ከ25 ዓመት በላይ ልምድ ያላቸው ባለሙያዎች ናቸው። በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ዴታ ሳይንስ፣ ዊንድ ፓወር፣ በሶላር መቅደላዊት አይነት ደግሞ በዚህ በኢንጂኒሪንግ እና በዲፕሎማሲ እና በተለያየ ሙያ ያሉ ናቸው እዚህ ውስጥ ያሉበት እኛ እያደረግን እያጎላን ያለ ነው። ምንድን ነው ባለሙያዎች የሚሰሯቸው የሚሰጡን መረጃዎች ለህዝብ ተደራሽ እንዲሆኑ ቅልብጭ ብለው ቪዲዮም ከሆኑ በአንድና በሁለት ደቂቃ ውስጥ ሊገቡ በሚችል መንገድ አቀናጅተን ነው የምናወጣው እና ይሄ በጣም ከአሁን በፊት ተደርጎ በማይታወቅ ሁኔታ ነው ያለው። ከአሁን በፊት ስብስቦች ሲኖሩ በአንድ ዙሪያ ነው ስብስቡ የሚሆነው፣ በዛ ሙያ ብቻ ነው። አሁን ግን ይሄ ስብስብ ልዩ የሚያደርገው ምንድን ነው? አንድ ነገር እኛ አንድ መረጃ ስንለቅ በተለያየ አቅጣጫ ግምገማ ደርሶበት በተለያየ አቅጣጫ የሙያ ዳሰሳ ደርሶ ወደ ህዝብ የሚደርሰው ነው። የማህበራዊ ሚዲያዎቹን ብታይ የሚለቀቁት መረጃዎች አጠር አጠር ያሉ መረጃዎች ናቸው እና ኢትዮጵያ በፌስቡክ እና በትዊተር የምትሸበረክ ሀገር አይደለችም። ኢትዮጵያ ትዊተር፣ ፌስቡክ ከመኖሩ በፊት ለዘመናት የቀኝ ገዥዎች ጥቃት የመለሰች ሀገር ነች። አሁንም ቢሆን በቀደም ጠቅላይ ሚኒስትሩ እንደገለጹት፣ ውጭ ጉዳይ ሚኒስትር አቶ ገዱም እንደገለጹት የሚሄዱበት አቅጣጫ በጣም የጠነከረና የማያወላዳ አቋም ስለሆነ እኛም ከጀርባቸው ሆነን ይህንን ለመደገፍ በሙያችን እንዳልኩ እንደተሰባሰብ ነው እየሰራን ያለ ነው። መቅደላዊት፣ ወደ አንቺ ልመለስ ነው። የመብትን ጉዳይ ኢትዮጵያ ተጠቃሚነቷን አጥበቅሽ ትከራከራለች። አንድ ግብፃዊ፣ አንቺ መሳ ለመሳ ተቀምጦ ያስቢ። የግብፅ ታሪካዊ ባለቤትነት የሚባል አብዛኛው የውሃ ምንጫቸው ናይል ላይ እንደተገደበ ሰዓት ህልውና አደጋ ላይ ነው ለሚለው መንገድ ለሚያሳስበው ግብፃዊ የፖለቲካ ጉዳይም አብረውት አለበት። በእርግጥም ደግሞ ተጨባጭ ስጋቶችም ሊኖሩ ይችላሉና ከህግም ባሻገር ከሚገባው ፍጥጫ አንጻር ምንድን ነው እንታይሽ? ምንስ ነው መደረግ አለበት? ምስ በአንጻር ውስጥ ጦርነት ያሳስብሻለሁ? አድማጮች ውይይታችን አልተቋጨው ተከታዩን በሌላ ፕሮግራም ይዘን እንቀርባለን። ሙሉ ውይይታችን ታዲያ ብድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። ጊዜር ስጥልኝ። ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን። ተከተሉን። ስርጭታችንን ከኦዲዮናው በተጨማሪ ደግሞ በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን። ተወያዩ፣ ተነጋገሩ። አሁን ተራው የሙዚቃ ቃና ነው። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ በያላችሁበት የክብር ሰላምታዬ ይድረሳችሁ። እንደ ወትሮው መስመሩን ለደሳሌ መኮንን ከመልቀቄ በፊት ለእለቱ ስላዘጋጀው ልዩ የሙዚቃ ምርጫ እንዲነግረኝ ቨርጂኒያ ወደሚገኘው መኖሪያ ቤቱ ስልክ ደውያለሁ። እያለሁ ደሳሌኝ፣ እየሰማህ ነው? እየሰማሁ ነው። እየሰማሁ ነው ሲሆን እየሰማሁ ነው። የአየር ሰዓት ክልሌን ድንበሩን ጥሼ በአንተ ክልል ውስጥ እገኛለሁ። እንዴት ነህ? ለአየር ሰዓት ድንበር ሁሉ ጥሰሽ በሙዚቃ ቃና ፕሮግራም ላይ እየተገኘች ነው ዛሬ ምንድ ምን አለ እጅ ከምን? ዛሬ በዛሬው የሙዚቃ ቃና ፕሮግራም ላይ እንግዲህ በነገ ያው የሚከበረው የአባቶች ቀን ነው። የአባቶችን ቀን የሚዘክሩ ምርጥ ምርጥ ዜማዎችን ነው ይዤ እየጠረኩት ሲሆን የእንግሊዝኛ ዜማዎች ናቸው። እንግዲህ ምክንያቱም የሙዚቃ ቃና ምርጥ ምርጥ የእንግሊዝኛ ሙዚቃዎች የሚሰሙበት ሰዓት ነው እና እንግሊዝኛ ዜማዎች ናቸው የሚኖሩ። በነገራችን ላይ በጣም ገጠር አካባቢ ላይ ይኖሩ የነበሩ ልጆች ልጆች እድሉ ስላልነበራቸው ሙዚቃ ቃናን በማዳመጥ ስለ እንግሊዝኛ ሙዚቃ ያላቸውን እውቀት ከፍ እንዳደረጉ እንዳዳበረላቸው የተወሰኑ ልጆች ሲነግሩኝ ሰምቻለሁ። እና ቀላል ዋጋ አልነበረውም ለማለት ነው ፕሮግራም ትክክል አድማጮቻችን። እንደውም እኔም በዛ ፕሮግራም ብዙ የተማርኩበት ነው። ምክንያቱም በጣም ካልጠበቅሹ ቦታ የሚመጡልኝ ደብዳቤዎች ነበሩ። አድማጮች ሳይሆን እም ከአድማጮች ብዙ ብዙ ብዙ ነገር እየተማርኩበት በጣም በጣም ጥሩ። እንግዲህ በዛው ቀጥል፣ አየር ሰዓቱን ለአንተ ልልቅ መልካም የአባቶች ቀን ይሁን። ጥሩ የአባቶች የሙዚቃ ዜማ እንደምትጋብዝ አድማጮችህን ተስፋ አደርጋለሁ። መልካም ፕሮግራም ይሁንልን። እሺ፣ ሲሆን አመሰግናለሁ። የአየር መስመሩንም ተጋፍተሽ የአየር መስመሩን ስለለቀችልኝ በዛሬው የሙዚቃ ቃና ፕሮግራሞች ቀደም ብዬ እንዳልኩት ምርጥ ምርጥ የእንግሊዝኛ ዜማዎችን ነው ይዤ የጠበኩት። ታዲያ ወደዛ ከመሸጋገሬ በፊት መንገድሽን እዚሁ አየር ላይ ስላለሽ ነገ አባቶች ቀን ነው የሚከበረው እና የመጀመሪያውን ዜማ አንቺ ብትመርጭልን ደስታለኝ። በጣም አመሰግናለሁ ማለት ይሄ ትልቅ እድል ነው። እድሉን ብትሰጠኝ ግን አንድ የምጠይቅህ ነገር አለ። አንተ ቅድም እንደጠቀስኩት የእንግሊዝኛ ዜማ ነው ለአድማጮች ብዙ ጊዜ የምትጋብዘው እና ሕግ ከጣስክልኝ ወደ አማርኛ አንድ የአማርኛ ዘፈን ብጋብዝ ወር እንደምታውቂው በሙዚቃ ቀና ፕሮግራም የምንጫወተው ያው የእንግሊዝኛ ዜማዎችን ነው። እንዳልሽው ነገ አባቶች ቀን የሚከበርበት ቀን ስለሆነ ጥረው ግረው ያሳደጉንን አባቶቻችንን ለማመስገን የአማርኛ ዜማ እንደሚጫወት ድንበር ከጋፍተሽ እየጠየቅሽኝ ነው። ይገባኛል። ይሁን። አንዳንድ ጊዜ ከእኔም ጋር ሆነ ከሌሎች የስራ ባልደረቦቻችን ጋር ከስራ ውጭ ለጨዋታ ስንገናኝ በጨዋታችን መሀል ስለ አባትሽ ስታነሽኝ ይሰማሽ ያለው አባትሽ በእረፍት ከተለዩሽም ብዙ ሩቅ አይደለም፣ አይደለ? አዎ፣ አዎ ሩቅ አይደለም ሩቅ አይደለም። መረጥሽውን የአማርኛ ዜማ ከመጋበዝሽ በፊት እስቲ ስለ አባትሽ ትውስታሽን ማያጠፍላ አድርገሽ ንገሪንና ዜማውን ለአባቶች እናደግ አባቶች መረጭ ደሳ ላይ እንዳልከው በጊዜ ሂደት ሩቅ አይደለም ስታስበው ቀኑን ስታስበው፣ ሩቅ ይመስልሃል፣ ግን አልተያየንም እኔ እና እሱ እና ሁልጊዜም ቤት ውስጥ እንዳለ ነው የሚሰማኝ። ስለዚህ ያለፈ የሄደ የሚለው ነገር አታስበውም፣ በቃ አይመጣልህም። እና እንደውም አንዳንድ ጊዜ ዕቃ ልገዛ ሳይ፣ ለእናቴ የሆነ ነገር ለመግዛት ሳስብ፣ ለእሱ መርጥና ደንግጬ ትውት አደርገዋለሁ። እና ሁልጊዜም ቢሆን ከሀሳብህ ውስጥ አይወጣም። በተለይ ሴት ልጅ ለአባቷ በጣም ቅርብ ናት። አባትም ለሴት ልጁ በጣም ቅርብ ነው እና እንደዚ አይነት ስሜት ስላለ ሁልጊዜም አባትህን አትረሳውም። የአባቴ ትዝታ በጣም ብዙ ነው። እኔና አባቴ ልክ እንደ ጓደኛ፣ ወንድ ልጅ ስላልነበረው ሶስታችንም ሴት ስለነበርን፣ እኔ መሀል ላይ ነኝ ያለሁት ና የመሀል ልጅ ነኝ። ልክ እንደ ወንድ ልጅ ነበር የሚያቀርበኝ ና ትዝታችን ብዙ ነው። ሳቅ አለው፣ ለቅሶ አለው። ለቅሶ አለው ማለት በጣም ኃይለኛ ነበር አባቴ ለእኔ ኮንትሮል የሚያደርገኝ በጣም የሚቆጣጠረኝ አባት ነው ነበርና አይኑን ለደቂቃ አይነቅልም ነበር ከኔ ላይ። ስለዚህ ብዙ ነገር ነው የኔና የአባቴ ትዝታ። እንዲህ ዝም ብለህ የምትረሳው አይደለም። ቀልድ አለው፣ ነቆራ አለው። በጣም ነው የምንናቆረው። ልክ እንደ ጓደኛ ነው የምንናቆረው እና ሁልጊዜ ጊዜ የአባቴ ትዝታ አብሮኛል እና አባት በህይወት ቢኖርም በህይወት ባይኖርም ሁልጊዜም አባት ነው እና የግርማ ተፈራን ለኔስ አባ ብዬ የሚለው ዜማ በደንብ አድርጎ አባቶቻችንን ይገልጻል። ግርማ የጠቀሰበት ለፍቶ ጥሮ ግሮ የላቡን ለልጆች አጉርሶ ነው የሚለውና አባቶቻችን ለፍተው ጥረው የትም ሀገር ቢሆን አባቶች ለልጆቻቸው እናቶችም ሁለቱም እኩል ነው ዋጋ የሚከፍሉት። አባቶች ለልጆቻቸው የላባቸውን አጉርሰው እኔ አባቴ በስነ ስርአት ሄዶ ገበያ ውስጥ ለሱ ልብስ፣ ጫማ፣ ካልሲ ምናምን የገዛበትን ጊዜ አላስታውስም። ሁልጊዜ የማስታውሰው ለእኛ የሚገዛበትን ጊዜ ነው እና በቃ የተለየ አባት ነበረ ደቀን የእናታችን ዋጋም ከፍተኛ ቢሆን የአባታችንም ልክ እንደዛው ነበር። ና እና ሁልጊዜ ሶስት ሴቶች አሉኝ እና ሶስት ልጆች አሉኝ ቀብሬ በጣም ያማረ የደመቀ ነው የሚሆነው ለቅሶ። እኔ እኮ እናንተ ናቸው ያላችሁ ምናምን የሚላ ነበርና ሁሉ የሚረብሸኝ እሱ ነው። ደሳለኝ እንግዲህ አየር ሰዓቱን በሙሉ ተቆጣጠርኩትና ዘፈኑን ጋብዤ እኔ አየር መስመሩ ላንተ ልተውልህ። እግዚአብሔር ባለመፍቀዱ አጠገባችን በህይወት ባትኖርም፣ ሁልጊዜም ለምናስታውስህ ለማስታውስህ ለአባቴ አቶ ግርማ ታደሰና ለሁሉም አባቶች በመላው ዓለም ለምትገኙ በተለይ በጣም ለምንወዳችሁ ኢትዮጵያውያን አባቶች ያለውን ችግር ተቋቁማችሁ ልጆቻችሁ ቁም ነገር ቦታ ላይ እንዲደርሱ የተሻለ ቦታ ላይ እንዲደርሱ ለፍታችሁ ላሳደጋችሁን ለምታሳድጉን አባቶች ይሁን። የግርማ ተፈራ ካሳ አባብዬን ዘፈን ጋብዤ ደስ አለኝ። ልሰናበት አንተን ሲሆን አመሰግናለሁ፣ በጣም አመሰግናለሁኝ። የአባትሽን ትዝታዎች ስላስታወሽም የአባትሽ ትዝታዎች እንደሚያጽናምሽ እርግጠኛ ነኝ። እስቲ ከዜማ በኋላ እንዳትይ አንድ ዜማ እንድትደግሚን እጠይቅሻለሁ። አባት መች ረሳ ለቤቱ ምሰሶ፣ ትካሙ ታግሶ፣ የላቡን አጉርሶ፣ ያው ደስታ የለም ወይ መውደዱ ለግሶ dai ግርማ ተፈራን ዜማ ነው ለአባቶቻችን የመረጥሽልን። በጣም አመሰግናለሁ። እስቲ እንደው ለመሰናበቻ ከመመለስሽ በፊት እስቲ አንድ ዜማ እግረ መንገድሽን ብትጨምሪልን ደስ ይለኛል። አማርኛ ነው። አይ አይ ነው ፕሮግራሙ የአማርኛ ቢሆን በሙሉ የአማርኛ ዜማዎችን ብንጫወት ደስ ይለኛል። ግን እንደምታየው ሙዚቃ ቃና ፕሮግራም ሁልጊዜ የምንጫወተው የእንግሊዝኛ ዜማዎችን ስለሆነ ደግሞም አባቶችን የሚያስታውሱ ብዙ ብዙ በርካታ ደስ የሚሉ የእንግሊዘኛ ዜማዎች አሉ። አንቺም እርግጠኛ ነኝ ታውቂያቸዋለሽ፣ በርካታ ዜማዎች አሉ። እንደው ከመሰነባበቶች በፊት እስኪ አንድ የእንግሊዘኛ ዜማ አባቶችን የሚዘክር ዜማ ለአድማጮቻችን እጋብዥን እና ወደ መሰነባበቻው ትመለሻለሽ የሌሎቹን ሙዚቃዎች አጫውታለሁ። ደስ አለኝ እንግዲህ አዎ ልክ ነህ። በጣም ብዙ ዜማዎች አሉ። እንደው የሀዘን እንዳላደርገው እንጂ ቴምፕቴሽንስ የሙዚቃ ቡድኖች ከሰሩት አንድ ዘፈን በጣም ከእኔ ታሪክ ጋር ተመሳሳይ ነው ጊዜ ስለማስብ ደጋግመህ የሚሰማው ዜማ አለ ግን እንደው ዝም ብዬ ሐዘን ሐዘን እንዳላደርገው ሉተር ቫንደርስ ዳንስ ዊዝ ማይ ፋዘር ሲል የተጫወተው ዘፈን አለ። አንዳንድ ሰርጎች ላይ ስታደብ ሴት ልጆች ሰርጋቸው ላይ ከአባታቸው ጋር ሲደንሱ ያለው እና ስለዚህ እሱን ዳንስ ዊዝ ማይ ፋዘር ጋብዝና፣ ደስታ ላይ መኮንን ለማክል ሰናበት ደህና ሁን፣ ቀሪዎቹን ዜማዎች አንተ ጋብዛቸው። አድማጮች አመሰግናለሁ። ሲሆን በጣም ግሩም ዜማ ነው የመረጥ ችልን ዳንስ ዊዝ ማይ ፋዘር Before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. Then up the stairs, he would carry me, and I knew. For sure, I was loved. If I could get another chance, another walk, another ለሬ የተሰኘውን የሉተር ቫን ድረስን ዜማ ነበር ያደመጥነው ሲሆን፣ ለዜማ ምርጫሽ አመሰግናለሁ። የተከበራቸው ሙዚቃ ቃር አድማጮች ወደ ቀጣዩ ዜማ ከመሸጋገሬ በፊት ስለ አባቶች ቀን አከባበር መነሻ እስቲ ባጭሩም የአባቶች ቀን እዚህ ዩናይት ስቴትስ መከበር የጀመረው እንደ ኤሮፓያን አቆጣጠር በሺህ ዘጠኝ መቶ አስር ነው። በዓሉ እንዲከበር ያደረጉት በዋሽንግተን ግዛት በምትገኝ ስፖካን በምትባል ከተማ ነዋሪ የነበሩ ስኖራ ዳድ የተባሉ ሴት ናቸው። ስኖራ አንድ ቀን በቤተ ክርስቲያን ውስጥ የጾሎት ስነ ስርዓት ካበቃ በኋላ የቤተ ክርስቲያኑ ፓስተር ስለ እናቶችና ስለ እናቶች ቀን አከባበር ሲሰብኩ ይሰማሉ። ወይዘሮ ስኖራ እናታቸው በልጅነታቸው ነው ያረፉባቸው። እሳቸው እና አምስት ወንድሞቻቸው ያደጉት ያለ እናት በአባታቸው ነው። ታዲያን ቀን ስኖራ ለፓስተራቸው ቤተ ክርስቲያናችን እናቶችን ቀን ካከበረ ለምንድን ነው የአባቶች ቀን የማይከበረው? እኔና አምስት ወንድሞችን ተንከባኩ ያሳደገን አባታችን ነው እና የአባታችን ቀን መከበር አለበት ይሏቸዋል። ፓስተሩም ይስማማሉ። ወይዘሮ ስኖራም እንግዲያውስ አውስ የአባት የልደት ቀን ሰኔ አምስት ስለሆነ የአባቶች ቀን ሰኔ አምስት እንዲሆንላቸው ይጠይቃሉ ፓስተሩን። ፓስተሩም አይ ለበዓሉ የሚሆን ንግግር ለማዘጋጀት ጊዜ ያስፈልገኛልና ሰኔ አምስት ሊሆን አይችልም ብለው የአባቶች ቀን ሰኔ በገባ በሶስተኛው እሑድ እንዲከበር ሆነ። ከዚያ ቀን ጀምሮ በሁሉም ዩናይት ስቴትስ ግዛቶች ሳይሆን በአንዳንድ ግዛቶች መከበር ጀመረ። በኋላም ሚሊዮን ኢውሮፓውያን አቆጣጠር በሺ ዘጠኝ መቶ ስልሳ ስድስት ፕሬዚዳንት ጆንሰን የአባቶች ቀን ለማክበር ሕግ አወጡ። ሕጉ ከወጣ ከስድስት ዓመታት በኋላ ፕሬዚዳንት ሪቻርድ ኒክሰን ሰኔ በገባ በሶስተኛው ቀን እሁድ የአባቶች ቀን በመላ ዩናይት ስቴት እንዲከበር በሺ ዘጠኝ መቶ ሰባ ሁለት ፈረሙም። ይኸው ሰኔ በገባ በሶስተኛው እሁድ የአባቶች ቀን ይከበራል። ወይዘሮ ስኖራ ለአባታቸው ክብር ሲሉ የአባቶች ቀን እንዲከበር በመጠየቃቸው የአባቶች ቀን እንዲከበር አደረጉ እላቸዋለሁ። የተከበራቸው አድማጮች፣ በድጋሚ መልካም የአባቶች ቀን እየተመኘሁኝ ቢዮንሴ ኖር ዳዲ እያለች የምትጫወተውን ዜማ ቀጥዬ ሊጋብዛችሁ ሙዚቃ ቀን አድማጮች፣ ሴ ዳዲ እያለች የተጫወተችውን ሙዚቃ ነበር ያደመቅ ነው። በመላ ዓለም የምትገኙ አባቶች መልካም የአባቶች ቀን ይሁንላችሁ እያልኩኝ ቀጥለን የምናደምጠው ዜማ ማይ ፋዘር የተሰኘውን የኤሪክ ክላፕትንን ዜማ ይሆናል። የሰራቸው ሙዚቃ ቀን አድማጮች፣ ማይ ፋዘር የተሰኘውን የኤሪክ ክላፕተንን ዜማ ነበር እያደመቅ ነው። የተመደበልኝ ሰዓት እየተገባደደ ነው። በድጋሚ በመላው ዓለም ለምትገኙ አባቶች መልካም የአባቶች ቀን እየተመኘሁኝ ፓፓዎስ ኦሩሊንግ ስቶን በተሰኘው በቴምቴሽን ዜማ አሰናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደርሳለኝ መኮንን ነኝ በእኔ በኩል ቻው። The third of September. That day I'll always remember. Yes, I will. I ahead and said, son. ለምሳሌ መኮንን ነገ የሚከበረውን የአባቶች ቀንን በማስታወስ ለአባቶች ቀን የተለየ የማስታወሻ ዜማ ሲጋብዝልን ስላመሸ እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።